ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ አርብ መስከረም 20 2015 ዓ ም ዝግጅታችን ጀመረ።

በሰሜን ኢትዮጵያ ያለው ወቅታዊ የሰብአዊ ሁኔታ እንዳሳሰበው የተባበሩት መንግስታት ድርጅት አስታወቀ። ላለፉት 30 ዓመታት በሶማሊያ ላይ ተጥሎ የቆየው የጦር መሳሪያ ማዕቀብ እንዲነሳ ኢትዮጵያ ከሶማሌ ጋር በመሆን

ጥሪ ያቀርባለች። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች፣ እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምጽ ቅንብር ሲሳ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድኅረ ገጽ ፕሮዲውሰራችን አበባየሁ ገበያውም አብረውን ያመሻሉ። የምሽቱ ዋና አዘጋጅ አሉላ

ከበደ ነው። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁንን እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም።

ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎችን የማሰማችሁ ደረጀ ደስታ ነኝ። የአልሸባብ ታጣቂዎች በድርቅ በተጠቃው ደቡብ ሶማሊያ ውስጥ ዛሬ አርብ ባደረሱት ጥቃት የውሃ ጉድጓድ ሲቆፍሩ የነበሩ አስራ ሁለት ሰዎችን መግደላቸውን የአካባቢው ባለሥልጣናት አስታወቁ።

ታጣቂዎቹ ጥቃቱን የፈጸሙት በደቡብ ሶማሊያ ጌዶ ክልል በምትገኘው ጋሪላይ ከተማ የመስክ ስራ ላይ በነበሩ ሰራተኞች ቡድን ላይ መሆኑን ሮይተርስ ዘግበዋል። አጥቂዎቹ የሟቾቹን አስክሬንና የውሃ ጉድጓድ መቆፈሪያ መሳሪያዎቻቸውን ማቃጠላቸውንም ስፍራውን የተመለከቱና አስክሬኖቹን መቁጠራቸውን የገለጹት መሐመድ አብዲ የተባሉ የአካባቢው ነዋሪ መናገራቸውን

ሮይተርስ ዘግቧል። የጋሪሌ ከተማ ከንቲባ መሐሙድ አብዴል ዋርሰሜ የሟቾቹን ቁጥር ያረጋገጡ ሲሆን የጸጥታ ኃይሎችም ስድስት የአልሸባብ ተዋጊዎችን መግደላቸውን ተናግረዋል። አካባቢው በምስራቅ አፍሪካ ለ40 ዓመታት ታይቶ በማይታወቅ ከባድ ድርቅ የተመታ ሲሆን የተባበሩት መንግስታት የረሃብ ቸነፈር የሚከሰትበት አካባቢ መሆኑን ከገለጻቸው ስፍራዎች ግንባር ቀደሙ መሆኑም ተዘግቧል።

የሶማሊያ የደህንነት ኃይሎች በቅርብ ሳምንታት ከአካባቢው የመከላከያ ቡድኖች ጋር በመሆን ከአልሸባብ ጋር በሚያደርጉት ውጊያ ድልን እየተቀዳጁ መሆኑን ቢናገሩም አልሸባብ ግን የሚያደርሰውን ገዳይ ጥቃት የቀጠለበት መሆኑ ተጠቅሷል። በአካባቢው የሸሪያን ወይም ጥብቅ የእስልምና ሕግን ተግባራዊ ማድረግ በሚፈልገው እንዲሁም ከአልቃይዳ ጋር ግንኙነት ባለው አልሸባብና በማዕከላዊ መንግስት ከ1998 ጀምሮ በሺዎች የሚቆጠሩ ሰዎች መገደላቸውን ሮይተርስ ጠቅሰዋል።

ቡርኪና ፋሶ ውስጥ ዛሬ አርብ ከዋናው ወታደራዊ ካምፕና በዋናው ከተማይቱ ከሚገኙ መኖሪያ ቤቶች አካባቢ ከባድ የተኩስ ድምፅና ከፕሬዝደንቱ መቀመጫ ቤተ መንግስትም ትልቅ የፍንዳታ ድምፅ መሰማቱን ሮይተርስ ዘግበዋል። ወታደሮቹ ወደ ፕሬዝደንቱ ቤተ መንግስት የሚያመሩትን መንገዶች ላይ ቦታ ቦታቸውን ይዘው የሚታዩ ሲሆን ወደ አስተዳደር ህንፃዎች የሚያመሩ መንገዶችም መዘጋታቸው ተነግሯል። የአገሪቱ ብሔራዊ የቴሌቪዥን አገልግሎት የተቋረጠ ሲሆን የመንግስት ቃል አቀባይን አግኝቶ ለማነጋገር አለመቻሉን ሮይተርስ አስታውቋል። እንቅስቃ

እንቅስቃሴው ወታደራዊ መፈንቅለ መንግስት ስለመሆኑ ግልጽ ባይሆንም ባለፉት ሁለት ዓመታት በምዕራብና ማዕከላዊ አፍሪካ የሥልጣን ንጥቂያ ሽኩቻዎች ወቅት ከታዩ ሁኔታዎች ጋር ተመሳሳይ ምልክት ያላቸው መሆኑን ዘገባው አመልክተዋል። ሶስት ከፍተኛ የናይጄሪያ ፕሬዝደንታዊ እጩዎች እንደ ኤሮፓ አቆጣጠር በሚቀጥለው 2023 በሚካሄደው የምርጫ ዘመቻ ወቅት ውጥረቱን ለማርገብ የሰላም ስምምነት ተፈራረሙ። ገዢው ፓርቲ ግን በስምምነቱ አለመካፈሉን የአጃንስ ፍራንስ ፕሬስ ዘገባ አመልክተዋል።

በአፍሪካ ከፍተኛ የህዝብ ብዛት ባላት ናይጄሪያ ከዚህ ቀደም የተደረጉ ፕሬዝደንታዊ ምርጫዎች በአመጽ፣ በማጭበርበር፣ በፍርድ ቤት ሙግትና የብሔር ግጭትን የተቀሰቀሰባቸው እንደነበሩ በዘገባው ተገልጸዋል። በችግር ላይ የሚገኘውን የናይጄሪያ ኢኮኖሚና አለመረጋጋትን ትተው ከሁለት ዙር የስልጣን ዘመን በኋላ የሚሰናበቱትን ፕሬዝደንት መሐመድ ቡሃሪን ለመተካት አራት እጩዎች በግንባር ቀደም ተፎካካሪነት ብቅ ማለታቸውንም ዘገባው ጠቅሰዋል።

ስምምነቱን ያቀናጁት እጩ ተፎካካሪዎች ግጭት ከሚቀሰቅሱ ድርጊቶች ተቆጥበው በጉዳዮች ላይ ብቻ እንዲያተኩሩ ባሳሰቡ በብሔራዊ የሰላም ኮሚቴና በግል የበጎ ፈቃድ በተነሳሱ የሃይማኖት የባህልና የአስተያየት መሪዎች መሆኑን ተጠቅሰዋል።

የኬንያ ባለስልጣናት በስተ ምዕራብ ከዩጋንዳ ጋር በድንበር በሚዋሰኑበት የአገሪቱ ምዕራብ ክፍል መገኘቱ የተጠረጠረውን የኢቦላ ቫይረስ እያጣሩ ሲሆን በዩጋንዳ 35 ሰዎች በዚህ ቫይረስ መያዛቸውና ሰባት ሰዎች መሞታቸው ተዘግበዋል። መሐመድ የሱፍ ያደረሰንን ዘገባ ስመኝሽ የቆየ ታቀርበዋለች።

በምዕራብ ኬንያ በሚገኝ ቅድስት ማርያም ሆስፒታል ውስጥ አንድ የኢቦላ ቫይረስ እንዳለበት የተጠረጠረ ግለሰብ ሕክምና እየተደረገለት እንደሆነ መገለጹን ተከትሎ ኬንያ በከፍተኛ ጥንቃቄ ላይ ትገኛለች። የቅድስት ማርያም ሆስፒታል አስተዳዳሪ ሂዳ አቧኦ ለጋዜጠኞች እንደገለጹት ቫይረሱ እንደተገኘበት የተጠረጠረው ግለሰብ በቅርቡ ወደ ዩጋንዳ በተጓዘበት ወቅት ላጋጠመው አነስተኛ መቆረጥ ሕክምና ለማግኘት ወደ አንድ የጤና ተቋም

አምርቶ ነበር። ግለሰቡ በአሁኑ ወቅት ሙሚያስ በተሰኘ ከካሜጋ ግዛት በሚገኝ ቅድስት ማርያም ሆስፒታል ውስጥ ተለይቶ የምርመራ ውጤቱ እስኪመጣ እየጠበቀ ይገኛል። ከኬንያ ጋር ጎረቤት በሆነችው ዩጋንዳ ሰላሳ አምስት ሰዎች በኢቦላ ቫይረስ መያዛቸውን ያረጋገጠች ሲሆን የመጀመሪያው በቫይረሱ የተያዘው ሰው ባለፈው ሳምንት ከተገኘ ወዲህ ሰባት ሰዎች ህይወታቸው አልፏል። የአሁኑ የኢቦላ ቫይረስ ወረርሽኝ የሱዳን ኢቦላ ተብሎ የሚጠራው

ው ዝርያ ሲሆን በመካከለኛው ዩጋንዳ ሙቤንዴ ተብሎ በሚጠራው አካባቢ እንደተነሳ ይገመታል። ወረርሽኙን ተከትሎ ኬንያ ባለፈው ሳምንት ከዩጋንዳ የሚመጡ ተጓዦችን መመርመርን ጨምሮ ሌሎች የጤና መመሪያዎች ያወጣች ቢሆንም ቫይረሱን ለመቆጣጠር ድንበር የመዝጋቱን ሀሳብ ግን የምስራቅ አፍሪካ የጤና ባለሙያዎች ተቃውመውታል።

የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ከሊቢያ ባህር ዳርቻ በሚነሱና ሰዎችን በህገወጥ መንገድ በማስተላለፍ በሚጠረጠሩ መርከቦች ላይ የሚደረገው ምርመራ ለተጨማሪ አንድ ዓመት እንዲራዘም በአንድ ድምፅ ወስነዋል። ምክር ቤቱ ትናንት ሐሙስ ያስተላለፈው የውሳኔ ሐሳብ በሜዲትሬኒያን ባህር ላይ የሚካሄደውን የህገወጥ የሰዎች ዝውውር ለማስቆም የሚደረገው ጥረት በተጠናከረ መንገድ መቀጠሉን ያሳያል ተብለዋል።

ከአሶሴትድ ፕሬስ ያገኘ ነውን ዘገባ እንግዱ ወልዴ ያቀርበዋል። የተመድ ዋና ጸሐፊ የሆኑት አንቶኒዮ ጉተሬዝ በቅርብ በወጣ ሪፖርት ላይ እንዳስቀመጡት የሜዲትሬንያን ባህር ወደ አውሮፓ ለመሻገር ለሚሞክሩ ፍልሰተኞችና ስደተኞች አደገኛ የሞት መንገድ ከሆኑት መሻገሪያዎች አንዱ ነው ብለዋል። ከሊቢያ የሚነሱ ፍልሰተኞችን እንደገና የማስፈር ጉዳይ ይበልጥ እንዲጠናከርም አሳስበዋል።

የጸጥታው ምክር ቤት ትናንት ባደረገው ስብሰባ ከሊቢያ ባህር ዳርቻ በሚነሱና ሰዎችን በህገ ወጥ መንገድ በማስተላለፍ በሚጠረጠሩ መርከቦች ላይ የሚደረገው ምርመራ ለተጨማሪ አንድ ዓመት እንዲራዘም በአንድ ድምፅ ወስኗል። ውሳኔው ወደ ሊቢያ በሊቢያ በኩልና ከሊቢያ የባህር ዳርቻዎቿ የሚደረጉ ማናቸውንም አይነት ህገ ወጥ የሰው ዝውውርን አውግዟል።

ሊቢያን ለማረጋጋት የሚደረገውን ጥረት የሚጎዳና በመቶ ሺህ የሚቆጠሩ ሰዎች ህይወትንም አደጋ ላይ የሚጥል ነው ተብሏል። በሊቢያ የረጅም ዘመን መሪ የነበሩት መዋመር ጋዳፊ ከ11 ዓመታት በፊት በአመፅ ከስልጣን ተወግደው ከተገደሉ በኋላ ሀገሪቱ ወደ ለየለት ትርምስ ስትገባ ጦርነትንና ድህነትን ለማምለጥ ከአፍሪካ እና ከአውሮፓ ለሚነሱ ፍልሰተኞች መተላለፊያ ሆናአለች። አብዛኞቹ ፍልሰተኞች አደገኛውን ጉዞ የሚያደርጉት እንደ ነገሩ በተሰራ የጎማ ጀልባ ላይ ነው።

በአስር ሺህ የሚቆጠሩ ፍልሰተኞች የሜዲትሬኒያን ባህርን ለማቋረጥ እየሞከሩ ባለበት ወቅት የአውሮፓ ህብረት የሶፊያ ዘመቻ ብሎ የሰየመውን በባህር ላይ ህይወት የማዳን ተልእኮ በእንደ አውሮፓውያን አቆጣጠር 2015 ቢጀምርም የጦር መርከቡ ጭራሽ ተጨማሪ ስደተኞችን ወደ አውሮፓ እየሳበ ነው በሚል ጣሊያን ተልእኮውን አግዳለች።

ትናንት በተሰራጨው የተመድ ዋና ጸሐፊ ሪፖርት መሠረት እስካለፈው ነሐሴ ወር ድረስ 1751 ስደተኞችና ፍልሰተኞች በሜዲትራኒያን ባህር ላይ ሕይወታቸውን አጥተዋል ወይም የደረሱበት አልታወቅም፣ ሲሉ የተመድ የስደተኞች ጉዳይ ቢሮና ዓለም አቀፍ የፍልሰተኞች ጉዳይ ድርጅት ግምታቸውን እንዳስቀመጡ ተመልክቷል። ሆኖም ቁጥሩ ካለፈው ዓመት ጋር ሲነጻጸር በ2192 ቀንሷል።

የአውሮፓ ህብረት በበኩሉ 52537 ስደተኞችና ፍልሰተኞችን ከሊቢያ ባህር ዳርቻዎች አካባቢ ለማዳን መቻሉን አስታውቋል። ከ12000 በላይ የሚሆኑትን ደግሞ ከዳነ በኋላ መልሶ ወደ ሊቢያ ልኳል። ጉተሬስ እንዳሉት ፍልሰተኞችን ደብቆ በህገወጥ መንገድ ማስተላለፍ ዓለም አቀፍ ሰብአዊ ሕግጋትን የሚተላለፍ ተግባር ነው። በጅምላ ሰዎችን ከአንድ አገር ማስወጣትም በዓለም አቀፍ ህግ የተከለከለ በመሆኑ መቆም አለበት።

ዋናው ጸሐፊው በተጨማሪም ወደ ሊቢያ በሕገ ወጥ መንገድ የሚያመሩ መስመሮች ላይ ያሉ ሀገራት ከችግሩ የተረፉ ሰዎችን እንዲንከባከቡና ድርጊቱንም ሕገ ወጥ አድርገው እንዲኮንኑ መክረዋል። ሀያ ሰባቱም የአውሮፓ አባል ሀገራት የሚስማሙበትና በጋራ ኃላፊነትን የሚወስዱበት ፍልሰተኞችንና ስደተኞችን ለመቀበል ያለመ የትብብር ስምምነት እንዲደረግ ዋና ጸሐፊው ጉተሬዝ በድጋሚ ጥሪ አድርገዋል።

ከአደጋ ነፃ የሆነና ለሕጋዊና መደበኛ ፍልሰተኞች የሚውል ለሰው ሕይወት ክብር የሚሰጥ መተላለፊያ እንዲስፋፋና የሕገ ወጥ ፍልሰተኞችን በተመለከተ ደግሞ የችግሩን ምንጭ ለማስወገድ ሁሉን አቀፍ መፍትሄ መሻት አስፈላጊ መሆኑን ዋና ጸሐፊው አስምረውበታል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው።

በዩናይትድ ስቴትስ ጠቅላይ ፍርድ ቤት የመጀመሪያዋ ጥቁር ሴት ዳኛ ሆነው ባለፈው ሚያዝያ የተሾሙት ከታንጂ ብራውን ጃክሰን ዛሬ በችሎቱ የአቀባበል ስነ ስርዓት ይደረግላቸዋል። ከሶስት ቀናት በኋላ ስራቸውን ለሚጀምሩት ለአዲስቷ ዳኛ በሚካሄደው የክብርና የመልካም ምኞት መግለጫ ስነ ስርዓት ላይ ፕሬዚደንት ባይደንና ምክትል ፕሬዚደንት ከማላ ሃሪስ ከነ ባለቤቶቻቸው እንደሚገኙ ይጠበቃል። በጠቅላይ ፍርድ ቤቱ አዲስ የሚሰየሙ ዳኞችን በ1800 ዜሮዎቹ መጀመሪያ ለ34 ዓመታት የጠቅላይ ፍርድ ቤቱ ዋና ዳኛ ሆነው

ባገለገሉት ጆን ማርሻል መንበር ላይ በማስቀመጥ የሚካሄደው አጭር የአቀባበል ስነ ስርዓት ከ1965 የጀመረ መሆኑን ተመልክተዋል። በዚህም ስርዓት መሰረት ለመጀመሪያ ጊዜ በችሎቱ የሚታዩት የ52ቷ ዓመት ጃክሰንም ዛሬ በመንበሩ ላይ እንደሚሰየሙ ተገልጿል። በጠቅላይ ፍርድ ቤቱ ታሪክ የመጀመሪያይቱ ጥቁር ሴት ዳኛ የሆኑት ከታንጂ ብራውን ጃክሰን

ባሪያ አሳዳሪ በነበሩት ዳኛ ጆን ማርሻል ወንበር ላይ መቀመጥ የተለየ ስሜት ሊያሳድርባቸው እንደሚችል ተመልክተዋል። ጃክሰን በፍርድ ቤቱ ታሪክ ከዳኛ ክላረንስ ቶማስ እና በሕይወት ከሌሉት ተርጉድ ማርሻል ቀጥሎ ሦስተኛዋ ጥቁር ዳኛ መሆናቸው ነው። ጃክሰን በጡረታ የተገለሉትን ስቴቨን ብራየርን እንዲተኩ በፕሬዚደንት ባይደን መመረጣቸው ይታወሳል።

አፍጋኒስታን፣ ካቡል በሚገኝ አንድ ትምህርት ቤት በርካታ ተማሪዎች በተሞላ ክፍል ውስጥ ዛሬ ጠዋት በደረሰ ከባድ ያጥፍቶ ጠፊ ቦምብ ፍንዳታ 19 ተማሪዎች ሲገደሉ ሌሎች 27 መቁሰላቸው ተገለጸ።

የአይንማኞችና የፖሊስ ባለስልጣናት አደጋው የደረሰው የሀዝራ ሺያ እምነት ተከታይ ነዋሪዎች በሚበዙበት በምዕራብ ዳሽ ባርቺ በተባለው አካባቢ በሚገኝ ካጅ የትምህርት ማዕከል ውስጥ መሆኑ ተገልጸዋል። አደጋው በደረሰበት ወቅት በታሊባን መመሪያ መሰረት በመጋረጃ በተለየ ክፍል ውስጥ የነበሩ አራት መቶ የሚሆኑ ወንዶችና ልጃገረዶች የዩኒቨርሲቲ መግቢያ ፈተና ልምምድ እየወሰዱ እንደነበር ከአደጋው የተረፉት ተማሪዎች ለሀገር ውስጥ መገናኛ ብዙሀን ገልጸዋል። ስማቸው እንዳይገለጽ የፈለጉ አንድ የካጅ ትምህርት ማዕከል ለቪ

ቪኦኤ እንደተናገሩት ግን በአደጋው የሞቱት 25 ተማሪዎች ሲሆኑ 35 የሚሆኑት ደግሞ መቆሰላቸውን ተናግረዋል። ለጥቃቱ እስካሁን ኃላፊነት የወሰደ የለም።

የደቡብ ኮሪያ የዩናይትድ ስቴትስና የጃፓን የጦር መርከቦች ከአምስት ዓመት በኋላ የመጀመሪያቸው የሆነውን የጋራ ጸረ ባህር ሰርጓጅ ልምምድ ማድረጋቸው ተነገረ። ሶስቱ አገሮች ልምምዱን ያደረጉት ደቡብ ኮሪያና የዩናይትድ ስቴትስ በጋራ ልምምድ ማድረጋቸውን ተከትሎ በዚህ ሳምንት የሚሳይል ሙከራዎችን እንደገና ለቀጠለችው ለሰሜን ኮሪያ ምላሽ ለመስጠት መሆኑን የአሶሺየትድ ፕሬስ ዘገባ አመልክተዋል።

ሩሲያ አራት የዩክሬን ግዛቶችን ወደ ራሷ የቀላቀለችበትን ስነ ስርዓት ለማክበር በተዘጋጀችበት ዕለት በዛፖርዥያ ና ማይኮሊቭ የሚገኙ ከተሞች አቅራቢያ የተፈናቃይ ቤተሰቦችን ጭነው በአጀብ ይጓዙ በነበሩ የሰብአዊ አገልግሎት ሰጪ ተሽከርካሪዎች ላይ የሩሲያ መድፎች ድብደባ ማካሄዳቸው ተነገረ። በዛፖርዥያ ድብደባ ቢያንስ 23 ሰዎች ሲሞቱ 28 የሚሆኑት ደግሞ መቁሰላቸውን፣ እንዲሁም በማይኮሊቭ ሶስት ሰዎች ተገለው 12 መቁሰላቸው ተነግረዋል።

አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪው የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።

ደረጀ ደስታን ለዜናዎቹ እናመሰግናለን። በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ መስከረም 20 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ

አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን በድጋሚ እንጋብዛለን። አሁን ቀዳሚ ወደ ሆነው የአብይር ዘገባችን እንለፍ።

የሰብአዊ እርዳታ ወደ ትግራይ ክልል የሚገባበት መንገድ እንደተዘጋ ቀጥለዋል ያሉት የተባበሩት መንግሥታት ድርጅት ዋና ጸሐፊ ቃል አቀባይ ስቴፋን ዱጃሪክ የግጭቶች መባባስ ሲቪሎችን ለተጨማሪ አስከፊ ችግር እንደሚዳርግም ገልጸዋል። ይህ በእንዲህ እንዳለ ከሰሜን ኢትዮጵያው ጦርነት ጋር በተያያዘ በሁለቱ ተፋላሚ ወገኖች መካከል ያለው መወነጃጀል አሁንም ቀጥሏል። የኢትዮጵያና የኤርትራ ኃይሎች ሰላማዊ ሰዎች በሚ

የሚኖሩባቸው አካባቢዎች በአየርና በከባድ መሳሪያ ድብደባ እየፈጸሙ ነው፣ ይቅርታ ባለው ድብደባ በርካታ ሰላማዊ ዜጎች እየገደሉ ነው ሲል ህወሓት ከሷል። የትግራይ ክልል መንግስት የውጭ ጉዳይ ቢሮ የተባለ አካል ባወጣው መግለጫ የኤርትራ አየር ኃይል በአዲ ዳሮ ጥቃት በመፈፀም በርካታ ሰላማዊ ዜጎችን ገድሏል ብሏል።

የአየር ድብደባው የተፈጸመው በኢትዮጵያ አየር ኃይል መሆኑን የገለጸው የኢትዮጵያ ወቅታዊ ሁኔታ መረጃ ማጣሪያ በበኩሉ ወታደራዊ ቁሳቁሶችና ተተኳሾች ያሉበትን ስፍራ ኢላማ ያደረገ እርምጃ ወስዷል ብሏል። የመከላከያ ሰራዊት በሚወስዳቸው እርምጃዎች በሲቪሎች ላይ ጉዳት እንዳደረሰም የቀረበለትን ውንጀላ ውድቅ አድርጓል። ኬኔዲ አባተ ተጨማሪ አለው።

በሰሜን ኢትዮጵያ ያለው ወቅታዊ የሰብአዊ ሁኔታ እንደሚያሳስበው የተባበሩት መንግስታት ድርጅት አስታወቀ። የመንግስታቱ ድርጅት ዋና ጸሐፊ ቃል አቀባይ ስቴፋን ዱጃሪች ከትናንት በስቲያ ለጋዜጠኞች መግለጫ ሲሰጡ በኢትዮጵያ አንዳንድ ክፍሎች በተለይም በሰሜን ኢትዮጵያ አሁን ያለው የሰብአዊነት ሁኔታ አሳሳቢ ነው ብለዋል። የሰብአዊ እርዳታ ወደ ትግራይ ክልል የሚገባበት መንገድ እንደተዘጋ ቀጥሏል ያሉት የመንግስታቱ ድርጅት ቃል አቀባይ የግጭቶች መባባስ ሲቪሎችን ለተጨማሪ አስከፊ

ችግር ይዳርጋል ብለው እንደሚያምኑም ተናግረዋል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ በበኩሉ ዳግም ያገረሸው የሰሜን ኢትዮጵያ ጦርነት እየተካሄደ ቢሆንም በአፋር በአማራና በትግራይ ክልሎች ያሉትን የሰብአዊ እርዳታ ክምችቶች ተደራሽ ለሆኑ አካባቢዎች ማከፋፈሌን ቀጥ እያለው ብሏል። ይህ በእንዲህ እንዳለ ከጦርነቱ ጋር በተያያዘ በሁለቱ ተፋላሚ ወገኖች መካከል ያለው መወነጃጀል ቀጥሏል። የኢትዮጵያና የኤርትራ ኃይሎች ሰላማዊ ሰዎች በሚበዙባቸው

አካባቢዎች በአየርና በከባድ መሳሪያ እየፈጸሙ ነው ባለው ድብደባ በርካታ ሰላማዊ ዜጎች እየተገደሉ ነው ሲል ህወሓት ከሷል። የትግራይ ክልል መንግስት የውጭ ጉዳይ ቢሮ የተባለ አካል ትናንት መስከረም 19 ባወጣው መግለጫ የኤርትራ አየር ኃይል መስከረም 172015 ዓ ም በሰሜን ምዕራብ ትግራይ በምትገኘው አዲ ዳዕሮ በሰላማዊ ሰዎች መኖሪያ አካባቢ ጥቃት በመፈጸም በርካታ ሰላማዊ ሰዎችን ገድሏል ሲል አመልክቷል። በተመሳሳይ የኤርትራ ጦር በ

በአዲግራትና ሽራሮ በተለያዩ ቀናት ፈጽመዋል ባለው የከባድ መሳሪያ ድብደባ ሰላማዊ ሰዎች ተገድለዋል ያለው መግለጫው መስከረም 17/2015 ዓ.ም የኢትዮጵያ መንግስት ሰላማዊ ሰዎችን ኢላማ ያደረገ ጥቃት ፈጽመዋል በማለትም ከሷል። ይሁን እንጂ በተከታታይ ተፈጽመዋል ባላቸው የአየርና የከባድ መሳሪያ ድብደባዎች ስለሞቱ ሰዎች ቁጥርና ስለደረሰው አጠቃላይ ጉዳት መግለጫው በግልጽ አላመለከተም። ምንም እንኳን የህወሓት መግለጫ በአዲዳሮ መስከረም

7/2015 ዓ.ም ተፈጽሟል ያለው የአየር ድብደባ በኤርትራ ኃይል መፈጸሙን ቢገልጽም የአየር ድብደባው የተፈጸመው በኢትዮጵያ አየር ኃይል እንደሆነ የኢትዮጵያ ወቅታዊ መረጃ ማጣሪያ አስታውቋል።

የወቅታዊ ሁኔታ መረጃ ማጣሪያው በተለያዩ ድረገጾቹ በሰጠው ማብራሪያ ከሰሞኑ በትግራይ ክልል አዲዳሮ የኢትዮጵያ አየር ኃይል በተመረጡ ኢላማዎች ወታደራዊ ቁሳቁሶችና ተተኳሾች ያሉበትን ቦታ ኢላማ አድርጎ እርምጃ ወስዷል ብሏል። መንግስት የህወሀትን ወታደራዊ አቅሞች በተመረጠ ሁኔታና በከፍተኛ ጥንቃቄ ኢላማ በማድረግ የመከላከል ተልዕኮውን እየፈጸመ ነው ያለው ማብራሪያው የመከላከያ ሰራዊት በሚወስዳቸው እርምጃዎች በሲቪሎች ላይ ጉዳት እንዳላደረሰም

አመልክቷል። አየር ኃይል ሰላማዊ ሰዎችን ኢላማ ያደረገ ጥቃት ፈጽሟል በሚል ከዚህ ቀደም በህወሀት የቀረቡ ውንጀላዎችንም መንግስት ማጣጣሉ ይታወቃል። የኢትዮጵያ ወቅታዊ ሁኔታ መረጃ ማጣሪያ ዛሬ በሰጠው ማብራሪያ ወታደራዊ አቅሙንና አመራሮቹን በእምነት ቦታዎች፣ በጤና ተቋማት፣ በትምህርት ቤቶችና በሌሎች ማህበራዊ አገልግሎት መስጫ ቦታዎችና ሲቪሎች በሚኖሩባቸው ቦታዎች እየደበቀ ይገኛል ሲል ህወሀትን ወንጅሏል። በተጨማሪም የተመድና የሌሎች ሰብአዊ እርዳታ

ተቋማትን ንብረቶች፣ ለማጓጓዣነትና ለመሳሪያ ማከማቻነት እየተጠቀመባቸው ይገኛል ሲልም ከሷል። የህወሓት ቃል አቀባይ አቶ ጌታቸው ረዳ ከጥቂት ቀናት በፊት በትዊተራቸው ባሰፈሩት ጽሁፍ በዓለም ምግብ ፕሮግራም የጭነት መኪና ላይ ተፈጽመዋል ባሉት ጥቃት አሽከርካሪውን ጨምሮ ሌሎች ሰዎች ተጎድተዋል ማለታቸውን ተከትሎ

የኢትዮጵያ መንግስት ባወጣው መግለጫ የእርዳታ ድርጅቶች መንግስት የመከላከል እርምጃ ከሚወስድባቸው አካባቢዎች ከመንቀሳቀስ እንዲቆጠቡ ሲል ማስጠንቀቁ ይታወሳል። ህወሀት የሰብአዊ እርዳታ ተሽከርካሪዎችን ለጦርነት መጠቀሙን ቀጥሎበታል ሲልም የከሰሰው መንግስት የእርዳታ ድርጅቶች ለረድኤት ስራ የሚጠቀሙባቸው ተሽከርካሪዎች በህወሀት ጥቅም ላይ አለመዋላቸውን እንዲያረጋግጡ በማለት ማስገንዘቡም የሚታወስ ነው። ህወሀት በበኩሉ የእርዳታ ድርጅቶችን ተሽከርካሪዎችና ሌሎች አቅርቦ

ቶች ይጠቀማል በሚል በመንግስት የሚቀርቡበትን ክሶች በተደጋጋሚ አስተባብሏል። ህወሀት በትናንቱ መግለጫው በኤርትራ ላይ ያቀረበውን ክስ በተመለከተ ግን ከኤርትራ መንግስት በኩል እየተሰጠ ምላሽ የለም። የትግራይ ክልል መንግስት የውጭ ጉዳይ ቢሮ በተባለው አካል በኩል ባወጣው በትናንቱ መግለጫው ህወሀት በኢትዮጵያና በኤርትራ ላይ ካቀረበው ክስ በተጨማሪ በክልሉ የሚፈጸሙ ጥቃቶችን በቸልታ ተመልክቷል ያለውን ዓለም አቀፉን ማህበረሰብም ተችቷል። ሁሉም አካላት ግጭቶችን ያስቆሙ በ

ሚል የሚቀርቡ ጥሪዎችን አደገኛ ሲል በመግለጫው ያመለከተው ህወሀት ለሰላም ዝግጁ አይደለም ያለው የኢትዮጵያ መንግስት ወደ ሰላም እንዲመጣ ዓለም አቀፉ ማህበረሰብ ጫና ያድርግ ሲል ጠይቋል። የኢትዮጵያ መንግስትም ከዚህ ቀደም ባወጣው መግለጫ ሁሉም አካላት ግጭት ያቁሙ በሚል ለወራሪና ተወራሪ ተመሳሳይ ጥሪ አቅርቧል በማለት ዓለም አቀፉን ማህበረሰብ በተደጋጋሚ መውቀሱ ይታወሳል። የኢትዮጵያ መንግስት የሰላም አማራጮችን ለመከተል ዝግጁ አይደለም ባለው በህወሀት ላይ ዓለም አቀፉ ማህበረሰብ ጫና

እንዲፈጥር ሲል መጠየቁም የሚታወስ ነው። ያም ሆነ ይህ ጦርነቱ እንዲቆምና የሰላም ንግግሮች እንዲጀመሩ በተለያዩ አካላት ተደጋጋሚ ጥሪዎች ቢቀርቡም ናሲ 18 2014 ዓ ም ዳግም ያገረሸው የሰሜን ኢትዮጵያው ጦርነት በሁለቱ አካላት መካሰስ ውስጥ በርካታ ቀውሶችን እያስከተለ ተባብሶ እንደቀጠለ ነው። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ።

የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የአርብ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕሰ ዘገባውን ነበር። የትንታኔው መጽሔት ይቀጥላል። ላለፉት 30 ዓመታት በሶማሊያ ላይ ተጥሎ የቆየው የጦር መሳሪያ ማዕቀብ እንዲነሳ ኢትዮጵያ ከሶማሊያ ጋር በመሆን

ጥሪ አቀረበች። የሶማሊያው ፕሬዚዳንት ሀሰን ሼህ መሐመድ በኢትዮጵያ ያደረጉትን የሁለት ቀን ይፋዊ ጉብኝት ማጠቃለያ ላይ የሁለቱ ሀገራት መሪዎች በሰጡት የጋራ መግለጫ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ማዕቀቡን እንዲያነሳ በሶማሊያ መንግስት የቀረበውን ጥሪ እንዲቀበል ጥሪ ማቅረባቸው ተገልጿል። ለቀጠናው ሰላምና መረጋጋት የሚያደርጉትን የጋራ ጥረት ሊያደናቅፉ የሚችሉ ያሏቸውን ያልተገቡ የውጭ

ጣልቃ ገብ ተጽዕኖችን መቀነስ እንደሚገባና ሽብርተኝነትን በተሳካ ሁኔታ መዋጋት እንደሚገባ አጽንኦት ሰጥተው መናገራቸውንም የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። የሶማሊያው ፕሬዚዳንት የኢትዮጵያ ጉብኝታቸውን አጠናቀው ዛሬ ወደ ሀገራቸው ተመልሰዋል። የዚህንም ዜና ዝርዝር ኬኔዲ አባት ያቀርበዋል። የሶማሊያው ፕሬዝደንት ሐሰን ሼክ መሐሙድ ከመስከረም 18 ጀምሮ በኢትዮጵያ ያደረጉትን የሁለት ቀናት ይፋዊ የስራ ጉብኝት መጠናቀቅ ተከትሎ

የሁለቱ ሀገራት መሪዎች የጋራ የአቋም መግለጫ ማውጣታቸውን በመግለጽ መግለጫውን ይፋ ያደረገው የጠቅላይ ሚኒስትር ጽህፈት ቤት ነው። መሪዎቹ ቅድሚያ የሚሰጣቸው ባሏቸው የጋራ ጉዳዮች ላይ በትብብር ለመስራት ተስማምተዋል ሲልም የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት ያጋራው የአቋም መግለጫ አመልክቷል። በተለይ በቀጠናው ሽብርተኝነትንና አክራሪነትን በጋራ መዋጋት በሚቻልበት ሁኔታ ላይና በሁለትዮሽ የኢኮኖሚ ትብብር ላይ በትኩረት የተወያዩት ጠቅላይ ሚኒስትር አብይ አህመድ እና ፕሬዝዳንት ሐሰን ሼማ

ለማሙድ በአስር ነጥቦች ላይ ከስምምነት መድረሳቸውን የጽህፈት ቤቱ መረጃ ያመለክታል። ስምምነት ከተደረሰባቸው ጉዳዮች መካከል ላለፉት ሰላሳ ዓመታት በሶማሊያ ላይ ተጥሎ የቆየው የጦር መሳሪያ ማዕቀብ እንዲነሳ የሚጠይቅ ይገኝበታል። የተባበሩት መንግስታት የጸጥታው ምክር ቤት በሶማሊያ ባለው ጦርነትና ጦርነቱ እያስከተለ ባለው ሰብአዊ ቀውስ ምክንያት እንደ ጎርጎሮሳውያኑ አቆጣጠር በ1992 ነበር በሀገሪቱ ላይ የመሳሪያ ማዕቀብ የጣለው። ምክር ቤቱ ከ2007

ጀምሮ ለሶማሊያ የመንግስት ኃይሎች የመሳሪያ አቅርቦት እንዲደርስ በሚል በማዕቀቡ ላይ ማሻሻያ ቢያደርግም አሁንም ሙሉ በሙሉ አላነሳም።

ይህ ማዕቀብ እንዲነሳ የሶማሊያ መንግስት ለጸጥታው ምክር ቤት ጥያቄ ያቀረበ ሲሆን የአገሪቱ መንግስት የአልሸባብን አሸባሪ ቡድን በብቃት መመከት ይችል ዘንድ ምክር ቤቱ የማዕቀቡን መነሳት ጥያቄ እንዲቀበል ጠቅላይ ሚኒስትር አብይና የሶማሊያው ፕሬዝደንት ሐሰን ሼህ መሐሙድ በጋራ ባወጡት መግለጫ ጥሪ ማቅረባቸው ተገልጿል። በተያያዘ ለአፍሪካ ቀንድ ቀጣና ሰላምና መረጋጋት ኢትዮጵያና ሶማሊያ በጋራ የሚያደርጉትን ጥረት ሊያደናቅፉ የሚችሉ የውጭ ጣልቃ ገብ ተጽዕኖዎችን መመከ

መመልከትና ሽብርተኝነትን ውጤታማ በሆነ መንገድ መዋጋት እንደሚገባ ሁለቱ መሪዎች አጽንኦት እንደሰጡም የጽህፈት ቤቱ መረጃ ያመለክታል። ለዚህ ውጤታማነት መደበኛ የሁለትዮሽ ምክክሮችን ለማካሄድና በባለብዙ ወገን ቀጠናዊ ፎረሞች ላይ በጋራ ለመስራት መስማማታቸውም ነው የተብራራው። ሁለቱ ሀገራት የጋራ ፈተናዎቻቸው የሆኑትን ሽብርተኝነትንና ጽንፈኝነትን በመዋጋት ውጤታማ በሆነ መንገድ ለመተባበር ቁርጠኝነታቸውን እንደገለጹም በአቋም መግለጫው ተጠቁመዋል። አልሻባብ

ራት በፊት በኢትዮጵያ ላይ የከፈተውን ጥቃት ተከትሎ የኢትዮጵያ መከላከያ ሰራዊት በወሰደው እርምጃ ሶስት ከፍተኛ የአልሸባብ መሪዎችን ጨምሮ በርካታ የቡድኑ ታጣቂዎች መገደላቸውና መማረካቸውን የኢትዮጵያ መንግስት መግለጹ ይታወሳል። የሶማሊያ ጦርም ከአልሸባብ ጋር በሚያደርገው ውጊያ ከቅርብ ጊዜ ወዲህ ቡድኑን ከመካከለኛው የሀገሪቱ ክፍል እያስወጣ መሆኑን ስለመግለጹ የሶማሊያ መንግስት መገናኛ ብዙኃን ከጥቂት ቀናት በፊት ዘግበዋል። የኢትዮጵያና የሶማሊያ መሪዎች በጋራ ባወጡት

መግለጫ በየሀገሮቻቸው የተለያዩ አካባቢዎች ባጋጠመው ድርቅና የአየር ንብረት ለውጥ ሳቢያ የብዙዎችን ሕይወት አደጋ ላይ የጣለውን የተፈጥሮ ክስተት በተጠናከረ መልኩ በጋራ ለመከላከል ተስማምተዋል ሲልም የጠቅላይ ሚኒስትር ጽህፈት ቤት አመልክቷል።

ሁለቱ ሀገራት በየሀገሮቻቸው ካለው ግጭትና በአልሸባብ ከተደቀነባቸው የጋራ ስጋት በተጨማሪ በድርቅ ምክንያት በሚሊዮኖች የሚቆጠሩ ሰብአዊ ድጋፍ የሚጠብቁ ዜጎች ያሉባቸው ሀገራትም ናቸው። የሶማሊያው ፕሬዝደንት ሐሰን ሼህ መሐሙድ በኢትዮጵያ ያደረጉትን የሁለት ቀናት ይፋዊ የሥራ ጉብኝት አጠናቀው ዛሬ ረፋድ ላይ ወደ አገራቸው ተመልሰዋል። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ።

የተከታዩ ዘገባ አዲስ አበባ በነገ ውለት የሚከበረው አመታዊው የሆራ ፊንፊኔ የእሬቻ በዓአል አካል የሆኑ ልዩ ልዩ ዝግጅቶችን ስታስተናግድ መዋሏን እንመለከታለን። በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ በማይዳሰሱ የባህል ቅርሶች መዝገብ የሰፈረው የገዳ ስርዓት አካል የሆነው የሆራ ፊንፊኔ የእሬቻ በዓል

ነገ በአዲስ አበባ በድምቀት እንደሚከበርም ተገልጿል። ዛሬ በዋዜማው ከነበሩ ድምቀቶች አንዱ የሆነው አስር ሺ የቡና መጠጫ ስኒዎች የያዘው ረከቦት የተመልካቾችን ትኩረት ስቧል። በዓሉን አስመልክተው መልእክት ያስተላለፉት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እሬቻ የሰላም የአንድነትና የወንድማማችነት ጊዜ መሆኑን ገልጸዋል። የበዓሉን ዝግጅት የተከታተለችው ፀሐይ ዳምጠው ናት።

ድርጊቶች እና የተለያዩ ክንዋኔዎችም ከወዲሁ የበዓሉ ድባብ የተንጸባረቀባቸው ነበሩ።

በተባበሩት መንግስታት የትምህርት የሳይንስ እና የባህል ድርጅት ወይም ዩኒስኮ በማይዳሰሱ የባህል ቅርጾች መዝገብ የሰፈረው የገዳ ስርዓት አካል የሆነው የሆረ ፍንፍኔ የእሬቻ በዓል ልክ እንዳለፉት አመታት ሁሉ በዋዘማው በተዘጋጁ ክንዋኔዎች ነው የተጀመረው። የእነዚሁ የዋዘማ ዝግጅቶች አካል የሆነውና

በኦሮሞ ባህል ማዕከል የተካሄደው ስነስርዓት ደግሞ ትኩረት ከሳቡት መካከል ነበር። በተለይ በኦሮሚያ ቱሪዝም ኮሚሽን የተዘጋጀውና አስር ሺህ ሲኒዎች መያዝ የሚችለው የቡና ረከቦት ደግሞ የበለጠ ትኩረት ስበዋል። ስሜ ዳንኤል አጀማ ይባላል። በኦሮሚያ ቱሪዝም ኮሚሽን የፓርትነርሺፕ ዳይሬክተር ነኝ። ይሄ ከኋላ የምትመለከቱት ሲኒ፣ ኢትዮጵያ የቡና መገኛ ከመሆኑ አንጻር ይህንን ነገር እንዴት አድርገን ማስተዋወቅ እንችላለን፣ በምን አይነት ሁኔታ አለም ማወቅ አለበት

በቱሪዝም ውስጥ ቡናውን ኮፊ ቱሪዝምን ማስታወቅ አለብን የሚለውን አስቦ የኦሮሚያ ቱሪዝም ኮሚሽን አስር ሺህ ስኒ በማዘጋጀት በዚህ በአስር ሺህ ስኒ ላይ ኮፊ ቴስትም ደግሞ ጨምሮበት በኢሬቻ ቀን ለኢሬቻ የመጡትን ማህበረሰብ እያስቀመስ እንገኛለን ማለት ነው።

በአንድ ጊዜ አስር ሺህ ሰዎችን ለማስተናገድ የተዘጋጀ ይህ የቡና ቅመሱ ፕሮግራም በአይነቱ የመጀመሪያ እንደሆነ አብራርተዋል። ይሄን አስር ሺህ ስኒ ከዋንኮ ኮፊ ኦሮሚያ ፋርመርስ ዩኒየን እንደዚሁም ደግሞ ወለጋ ዩኒቨርሲቲ፣ የኢትዮጵያ ኮሜርሻል ባንክም ተሳትፎ ከኦሮሚያ ቱሪዝም ኮሚሽን ጋር በመሆን ያዘጋጀ ነው ማለት ስለዚህ ብዙ አካላት የተሳተፉበት እና ዩኔስኮ ላይ እንደዚሁም ደግሞ

ኦፊሪቲ ለማስመዝገብ አደሴም አን ደግሞ ከኦሮሚያ ክልል የተለያዩ ዞኖች የመጡ የባህል ቡድን አባላትም የሙዚቃ ስራዎቻቸውን አቅርበዋል።

جنا جتي جنبناو ما

በዓሉን አስመልክቶ መልእክት ያስተላለፉት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እሬቻ የሰላም የአንድነትና የወንድማማችነት ጊዜ መሆኑን ገልጸዋል። የኦሮሞ ሕዝብ ክረምቱ አልፎ ወደ በጋ ሲገባ ፈጣሪውን የሚያመሰግንበት ጊዜ እንደሆነም ጠቅሰዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።

We are the people. We are

እየተከታተላችሁት ያላችሁት በ19፣ 25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የአርብ ምሽት የአሜሪካ ድምጽ ራዲዮ ስርጭታችንን ነው። በዝግጅቶቻችን ላይ አስተያየት ካላችሁ በፌስቡክ አት ቪኦኤ አምሃሪግ ወይም በሃሽታግ ቪኦኤ

በትዊተር ሃሽታግ ቪኦኤ አምሃሪክ በማለት መልእክታችሁን ልታደርሱን ትችላላችሁ። የዋትሳፕ ቁጥራችን የመደመር ምልክትና አንድ ከፊት አድርጋችሁ ሁለት ዜሮ ሁለት ሁለት ሀምሳ አንድ ሰላሳ አምስት ዜሮ አምስት ነው። በድምጽ መልእክታችሁን ቀርጻችሁ ብታስቀምጡልን ይደርሰናል። የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። ለሁለተኛው አጋማሽ የምናመራው ወደ ድሬዳዋ ይሆናል።

በኢትዮጵያ መንግስት ለነዳጅ የሚያደርገውን ድጎማ ደረጃ በደረጃ የማንሳቱን እርምጃ ቀጥሏል። በያዝነው ሳምንት የንግድና ቀጠናዊ ትስስር ሚኒስቴር በአንዳንድ የነዳጅ ውጤቶች ላይ የዋጋ ጭማሪ አድርጓል። ጭማሪው ግን ለህዝብ የትራንስፖርት አገልግሎት የሚሰጡ ተሽከርካሪዎችን አይመለከትም ብሏል። የአሜሪካ ድምጽ ያነጋገራቸው አሽከርካሪዎች በበኩላቸው የነዳጅ ዋጋ ጭማሪውን ተከትሎ ሊጨመር የሚችለው የኑሮ ውድነትና የዋጋ

ግሽበት እንደሚያሳስባቸው ገልጸዋል። መንግስት የነዳጅ ድጎማውን ደረጃ በደረጃ እያነሳ ያለው ለድጎማ የሚያወጣውን በቢሊዮን የሚሰላ ገንዘብ በሌሎች ስራዎች ላይ ተጽዕኖ እያሳደረ ስለሆነ ነው ብሏል። አዲስ ቸኮል ከድሬዳዋ ዝርዝሩ ልኳል። የንግድና ቀጠናዊ ትስስር ሚኒስቴር ለነዳጅ ምርቶች የሚያደርገውን ድጎማ ደረጃ በደረጃ ለማንሳት በወጣው መርሃ ግብር መሰረት ሁለተኛ ዙር ዋጋ ጭማሪ አድርገዋል።

ዋጋ ጭማሪው አዲስ አበባ ላይ 48 ብር ገደማ በሊትር ሲሸጥ የነበረው ቤንዚን አሁን በ57 ብር ከ5 ሳንቲም መሸጥ የጀመረ ሲሆን በ49 ብር ሲሸጡ የነበሩት ነጭ ናፍጣና ኬሮሲን ደግሞ አሁን 10 ብር ጨምረው በ59 ብር ከ9 ሳንቲም እንዲሸጡ ተወስኗል። ቀላና ከባድ ጥቁር ናፍጣ እንዲሁም የአውሮፕላን ነዳጅ ግን ዋጋቸው በነበረበት እንዲቀጥል ተወስኗል። ሚኒስትር መስሪያ ቤቱ ይህን ሲወስን የዋጋ ጭማሪው ጫና ወደ ህብረተሰቡ እንዳይወርድ በማሰብ

ለህዝብ የትራንስፖርት አገልግሎት የሚሰጡ የከተማ ታክሲዎች እንዲሁም አገር አቋራጭ አነስተኛና ትላልቅ አውቶቡሶች ነዳጅን ቀድሞ የገዙ በነበረበት ዋጋ መግዛት እንዲቀጥሉና የትራንስፖርት ተመን ጭማሪም እንዳያደርጉ አሳስቧል። ይህ ማለት የነዳጅ ድጎማ በዚህ መጠን የማንሳት ውሳኔ ለጊዜው አይመለከታቸው ማለት ነው። በውሳኔው ላይ አስተያየታቸውን የጠየቅናቸው የባህር ዳር ከተማ ባለሶስት እግር የታክሲ አገልግሎት ሰጪዎች ወይም ባለባጃጆች ድጎመው ጠቃሚ ቢሆንም ነዳጅ ግን በሚፈለገው መጠን እያገኘን አይደለንም ብለዋል።

በመንግስት ከተተመነው በላይ የከፈል ነው ሲሉም ለአሜሪካ ድምጽ የባህር ዳር ዘጋቢ አስቴር ምስጋናው ቅሬታቸውን ገልጸዋል። ተጨምሮ ወዲህ ያገኘነው አሁን የብን ነዳጅ ጠረነች በድጎ ምንም የለን ተጽዕኖ የለን ግን ጠረት አንተን ነዳጅ እንደ ልብ አናገኝም። ችግራችን እሱን ለምንድን በጀሪካ ነው የሚቀዳ ብላክ ማርኬት ቁጥጥር አረግን ምንም አይደረግም? አምስት ስድስት ማደያ ያለ

ሚሸጥ ማታ ነው፣ በብላክ ነው የሚሸጥ። ስለዚህ አሁን የነዳጅ አለማግኘት ነው እንጂ ድጎማ ላይ ምንም ተጽዕኖ የለብንም። የድጎማው ተጠቃሚ ያልሆኑ አሽከርካሪዎችም ተመሳሳይ ቅሬታ አለን ሲሉ ያመልክተዋል። ግዛቸው ባዲ ይባላል። አሁን ባለው ሁኔታ ነዳጅ ያወረፋ ተጠብቆ ነው የሚቀዳው። በተለይ የቤንዚን ነዳጆች ረጅም ሰልፍ ይዘው ሁለት ቀን ሶስት ቀን ተጠብቆ ነው የሚቀዳው እና

ድጎማው ተነሳም አልተነሳም ወረፋው የጠፋ ነገር አይደለም፣ አልጠፋም። አሁን ባለው ሁኔታ ያው ወረፋው እንደቀጠለ ነው ያለው። በሌላ በኩል በድሬዳዋ የሚገኙ አብዛኞቹ የታክሲ አገልግሎት ሰጪዎች የድጎማ ተጠቃሚ እንዳልሆኑ ገልጿል። አሁን ነዳጅ እየገዛ ነው ያለነው አዲስ በተጨመረው ተመኖ ሲሉ አስረድተዋል።

በዛ ነዛጅ በዛ ነው እየቀዳ ያለው። በዛ እየቀዳን አይደለም ነው ሳይሆን አሁን ቤንዚን ነው። ሁሉም ቦታ በቂ ቤንዚን ስለሌለ ያው ሰልፍ ስለሆነ ናፍጣ ምናምን ጀምሯል። ናፍጣዎቹ በድጎማ ነው ጀምሮ ጀመረ አይመስለኝም። ታቃቸው ጓደኞች የሚቀዱ አሉ። በደሴ ነው።

ያው የታክሲ ሹፌር አሽከርካሪ ነኝ። ያው እኛ ድጎመውን ለመጠቀም ያው ዝግጁ ነን። የተባለውን ነገርም በሙሉ እናደርጋለን። ግን ያው እንደ ዘገየ ነው እንጂ እኛ ለመጠቀም ዝግጁ ነን። የሚደረገውን ነገርም ያው እናደርጋለን ማለት ነው። እኛ ስንጠይቅም ገና ነው ሲስተም ውስጥ አልገባም እየተባለ ስለሆነ የምንጠቀመው እስካሁን ድረስ ያው በኖርማል ነው፣ በታሪፉ ማለት ነው። በእጅበጅ ሽያጭ እንጂ በእንትኗ አይደለም ማለት ነው።

በጉዳዩ ላይ አስተያየታቸውን የጠየቅ ናቸው የድሬዶ አስተዳደር የትራንስፖርትና ሎጂስቲክስ ቢሮ የተሽከርካሪ ብቃት ማረጋገጫ ዳይሬክተር አቶ አለማየው ብርሃኑ በድሬዷ ቀላል የማይባሉት የትራንስፖርት አገልግሎት ሰጪዎች የደጎማ ተጠቃሚ ያለመሆናቸውን አምነው ችግሩ ግን ከራሳቸው ከአሽከርካሪዎቹ፣ ከነዳጅ ማደያዎች እንዲሁም ከቴሌ አገልግሎት ጋር የተያያዘ ነው ይላሉ። እነሱ ያ ነው። አሁን እነሱ ፍላጎት የኖሯቸው ወደዚ ሄደው ማዳዎችን እየጠየቁ አይደለም። አንድ ሁለተኛ ደግሞ የክፍያ ስርአቱ በቴሌ ስርአት ነው። እዛ ቴሌ ብር ላይ ዲፖዚት ማድረግ አለብን

ፓስወርድን አክቲቭ ማድረግ አለብን። ኢቨን ሄደህ መጠየቅ አለብህ። አሁን እኛ ይህንን እንደዚህ አይነት ችግር የሚፈጥር ማደያ ካለ ነገሩን ብለናል። ወዲያው ኢሚዲየትሊ ሄደ እነሱን የምንጠይቀው ያ ነዳጅ እንዲቀዱላቸው፣ ግን ስንሄድ ማንም የሚጠይቀን የለም። ሁሉም ቀርቶ የመሄድ ጉዳይ ነው። ያ ምንድን ነው ጫና እየፈጠረ ያለው ታሪፍ ላይ ነው ጫና እየፈጠረ ያለው። ስለዚህ እኛ ምንድን ነው የታሪፍ ቁጥጥሩን አጠናክረን መሄድ አለብን። አንድን እሱ ወስነናል።

ይሄ ቤንዚን አቅርቦትን በሚመለከት ማዲያዎች ፍላጎት የላቸውም። አንድ ማዲያ ላይ በአስራ አምስት ቀን ነው ሁለተኛ ማዲያ በተራ በተራ ማለት ነው። በተራ በተራ ነው የሚያዙት። ስለዚህ ይሄ አንድ ማዲያ ላይ ዛሬ የተከፈተ ስርዓት ሲደረግ እዛው ማዲያ ላይ ሰልፍ ነው ሁልጊዜ ሰልፍ ነው። ሌሎች ማዲያዎች አያዙም። ለምንድን ነው በዚህ በነዳጅ ድጎማ ስርዓቱ ላይ አይደለም፣ በዚህ በቤንዚን አቅርቦት ላይ አይፈልጉትም ይሄን ስርዓት። ትርፍም የለንም ነው እነሱ የሚሉት። እንዘጓለን የሚል ማዲያ አለ።

ስለዚህ ይሄ መንግስት የተሰጠውን አቅጣጫ ህብረተሰቡን ተጠቃሚ እንዲደረግ የተደረገውን አቅጣጫ እነሱን በጋራ እንዲፈጽሙ የተለያዩ መድረኮችን ፈጥረን የማስገደድሉ ስራ ተሰርቷል። አሁንም አቅርቦቱን ካላሻሻሉት ሁልጊዜ ማደያዎች ላይ ሰልፍ የሚሆን ከሆነ ይህም አስቸጋሪ ነው የሚሆኑ ከቴሌ ጋርም በተያያዘ ከኔትወርክ ግብት በተያያዘ በርካታ ችግሮች አሉ። እኛ መንግስት ባለፉት ሶስት ወራት የትራንስፖርት አገልግሎት የሚሰጡና በዱብ ጎማ ስርዓቱ የታቀፉ 6500 ገደማ ተሽከርካሪዎችን ለመደጎም 310 ሚሊዮን ብር ማውጣቱን የንግድና ቀጠና ትስስር ሚኒስቴር አስታውቋል።

ሚኒስትር ዴኤታ አቶ ተሻለ በሉ ለአሜሪካ ድምፅ እንዳስታወቁት በድጎማ መርሐ ግብር አፈጻጸም ላይ ግን ወጥነት የለም። እቱ ባክ ለመክፈል ሬዲ ነው። አንዳንዶቹ በትራክ ውስጥ በቴሌብር አይደለ እየተካሄደ ያለው እሱን ነገር ውስጥ ገብተው አክሽን ያልወሰዱ አሉ። አንዳንድ ማደያዎችም ችግር ነበረባቸው። አገር ደረጃ ናሙና ሰብስበው እንዲመጡ ቲም አዋቅረን ልከን ነበር። ትላንትና ነው ሪፖርት የደረሰን

ክፍተቶች እንዳሉ አሉ። አንዳንዱ የታለመለት ድጎማም ወስዶ ታሪኩን ያላስተካከለ አለ። አንዳንዱ ደግሞ እንደ ባጃጅ የመሳሰሉት ነገሮች ወደ ትራክ ያላስገባ ሪጅን አለ። እነኚህ ነገሮች በጋራ ከሪጅኖች ጋር ሆነን ነው ምንሰራው እኛ። ስለዚህ ወጥ አፈጻጸም እንደሌለው ትላንትና ተገምግሟል። ሶ ስትሮንግ የሆነ አቅጣጫ እያስቀመጥን ነው ያለ። ነው መንግስት ዋንስ ድጎማ ያወጣው በዝቅተኛ

ገቢ ያለው ህብረተሰብ ክፍል በታሪፍ እንዳይጨናነቅ ነው። ሚኒስትር ዴታው አክለውም በርካታ የህዝብ ትራንስፖርት አገልግሎት ሰጪዎች በድጎሙ ያልታቀፉበት ሁኔታ ቢኖር እንኳ የዋጋ ታሪፍ እንጨምራለን ማለት አይችሉም ብለዋል። በአፈጻጸም የቀሩ ክፍተቶች ካሉም ተስተካክሎ ሁሉም በድጎማ መርሃ ግብሩ መታቀፉ ጠቃሚ ነው ብለዋል። የነዳጅ አቅርቦት እጥረትን በተመለከትም ለሀገሪቱ በቂ ነዳጅ እየቀረበ እንዳለ የተናገሩት ሚኒስትር ዴታው በየከተሞቹ ያሉ ማደያዎችን በመቆጣጠር በህጋዊ መንገድ ብቻ ነዳጅ እንዲያቀርቡ ማድረግ የየከተሞቹ ኃላፊነት ነው ብለዋል።

በህገወጥ መንገድ ወደ ጎረቤት ሀገራት ይወጣ የነበረው የነዳጅ ውጤት ላይም ከፍተኛ መሻሻል መኖሩን ጨምረው ገልጸዋል።

መንግስት ለነዳጅ ድጎማ የሚያወጣው በቢሊዮን የሚቆጠር ብር የሀገሪቱን ኢኮኖሚ እየጎዳ በመሆኑ ነዳጅን ቀስ በቀስ ከድጎማ ለማላቀቅ ታስበው ሁለት አይነት የክፍያ ስርዓት የተጀመረው ባለፈው ሐምሌ ነበር። ሁለቱም አይነት ክፍያዎች የመንግስት ድጎማ የሚደረግባቸው ቢሆኑም ለህዝብ ትራንስፖርት አገልግሎት የሚሰጡት ግን ከፍ ያለ ድጎማ ተመድቦላቸዋል። ኢትዮጵያ ባሳለፍነው የበጀት ዓመትና እስካሁንም ድረስ ከ30 በመቶ በላይ የዋጋ ግሽበት እያስተናገደች ባለችበት ሁኔታ ይህን እርምጃ መውሰዱ ተገቢ ነው ወይ? ስንል ጥያቄ ያቀረብንላቸው የንግድና ቀጠናዊ ትስስር ሚኒስትር ዴኤታው አቶ ተሻለ በሉ እርምጃው የተወሰነ

የሆነ ተጽዕኖ እንዳለው አምነው ሆኖም ባለመደጎም ከሚመጣው ጉዳት አንጻር የተሻለ ነው ብለዋል። ስለ ጉዳዩ አስተያየት የጠየቅናቸው የኢትዮጵያ የኢኮኖሚክስ ባለሙያዎች ማህበር ምክትል ሊቀመንበር ዶክተር ለማ ጉዲሳ በሰጡት አጭር ጽሁፍ ምላሽ የኢትዮጵያ ችግር ዋጋ ግሽበት ብቻ አይደለም ብለዋል። ይልቁንም የበጀት እጥረትና ከፍተኛ ብድር የምጣኔ ሀብቶት ፈተናዎች ናቸው ያሉት ዶክተር ለማ መንግስት የነዳጅ ድጎማውን ባይቀንስ ጠቃሚ እንደሆነ ሳይረዳው ቀርቶ ሳይሆን የበጀት እጥረቱና የብድር ጫናውን ማስተንፈስ ስላለበት የወሰደው እርምጃ ነው ሲሉ የመንግስትን እርምጃ ደግፈዋል።

የነዳጅ ዋጋው አሁን ባለበት ከቀጠለ በዓመቱ መጨረሻ ላይ ለነዳጅ ድጎማ መንግስት እስከ 15 ቢሊዮን ብር ሊያወጣ እንደሚችል የንግድና ቀጠናዊ ትስስር ሚኒስቴር ያወጣው መግለጫ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።

የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን

በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኖሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜል መልእክቶቻችሁን ልታደ

ሊደርሱን ትችላላችሁ የአሜሪካ ድምፅ ቪኦኤ

አዲሱን 2015 ዓ ም ይዞ የገባው መስከረም የተለያዩ በዓሎች የሚከበሩበት ወር ነው። በርካቶች የእሬቻ በዓልን ለማክበር እየተዘጋጁ ባሉበት ወቅት ደግሞ በተለያዩ የኢትዮጵያ አካባቢዎች በድምቀት የተከበረው የመስቀል ደመራ በዓል በአንዳንድ የሀገሪቱ አካባቢዎችም አሁንም እየተከበረ ነው። ክብረ በዓሉ ለየት ባለ ሁኔታ ደምቆ ከሚከበርባቸው አካባቢዎች ውስጥ አንዱ በሆነው በጋሞ ዞን ለምሳሌ ጠቅላላይ አካባበሩ ሁለት

ሁለት አይነት መልኮች አሉት። አንደኛው ሃይማኖታዊ ሲሆን ሌላኛው ባህላዊ ነው። ወደ ስፍራው አቅንቶ የነበረው የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ማህበራዊ መስተጋብሩ ጎልቶ የሚወጣበትን የጋሞ ልዩ የመስቀል አከባበር የሚያስቃኝ ዘገባ እንደዚህ አቀናብሮ ይዞ ቀርቧል። የጋሞ ዞኑ የመስቀል ለመራ በዓል የውም አስቃላ የተባለ እንደዘመን እንደ ዘመን መለወጫ ክብረ በዓልም ይከበራል ከአርባ ምንጭ በ23 ኪሎ ሜትር ወጣ ብሎ በዶር ዘመንደር

የሚከናወነው የወል የእርድ ሥነ ሥርዓት ደግሞ በዞኑ እስከ መስከረም መባቻ የሚዘልቀውን የመስቀል በዓልን ልዩ ገጽታ ላብሷል። የአሜሪካ ድምፅ በጋሞ ዞን ዶር ዘመንደርስ ተገኝቶ ሥነ ሥርዓቱን ተከታትሏል። በዓሉ የሚከበረው ዓመቱን ሙሉ በተደረገ ዝግጅትና በተቆጠበ ገንዘብ ነው። ከዚያም በዓሉ ቀናት ሲቀሩት ከሚቆመው የእብዶች ገበያ ከሚሰኝ ገበያ በሺዎች የሚቆጠሩ ሰንጋዎች ይገዛሉም የዞኑ ተወላጆች እንደገለጹት።

የተገዙ ሰንጋዎች ዶርዜ ቦርዳ በሚባለውና ሁሉም ወደሚሰበሰብበት ሜዳ ይወሰዱና የወል የእርድ ሥነ ሥርዓት ይካሄዳል። በመቀጠልም ሙሉ የቤተሰብ አባላት በተገኙበት ይበላል፣ ይጠጣል። ምክንያቱም ይህ በዓመት አንደ የሚከበረው የዮ ማስቃላ በዓል ነውና አሮጌውን ሸኝተው

አዲሱን ዓመት የሚቀበሉበት የምስጋና በዓል። አቶ ይልማ ሽኖ ባላለሁ ይህንን በዓል እንደ በዓል የምናየው በዚህ እንደምታዩት ሁሉ በየቤተሰቡ፣ በየጎረቤቱ፣ በየቅርጫው ተመድቦ በየባህላቸው እንቅስቃሴያቸውን አድርገው እዚህ የምታዩትን ሴሪሞኒ እንደዚሁ እንደምታዩት ሆኖ አሁን እዚህ አስር

መደብ ተመድቦ አስር ሰዎች ያዘጋጁት የአንድ ከብት ቅርጫ ነው። ይህንን ቅርጫ ቤተሰብ የሆኑ ሰዎች፣ አካባቢ ላይ ያሉ ጎረቤታሞች፣ ጓደኛሞች ተሰባስቦ ሴቶቻቸው፣ ሚስቶቻቸው እዚህ መጥተው ተቀምጠዋል። ባሎቻቸው በዛ በኩል ከብቱን አርደው ቅርጫውን እየመደቡ ነው ያሉት። ይሄ መደብ ሲያበቃ ደግሞ እዚህ ጋር የምታያቸው ባለቤቶቻቸው ናቸው በሙሉ ቀጥታ በዚህ መልኩ ልክ ተቀናጅተው እቃውን እንደሰበሰቡ ይህንን ፕሮግራም እንደጨረሱ ጠላውን ጠጥተው

ዘፍ ነው። ከዚህ ተነስተው በዘፈን ወደ ቤታቸው ይሄዳሉ። ቤት ሄደው ከሚመገቡት በላይ በዚህ ባህል መሰረት እዚህ ገበያ ላይ የሚበሉት በታላቅነት የሚታይና ባህሉን የሚያስከብር ሆኖ ለዘመናት የኖረ ነው። ደጋማዎች ዘንድ የዘመን መለወጫ ተደርጎ በደማቅ ሁኔታ የሚከበረው ይህ በዓል ታዲያም ወዳጅ፣ ቤተሰብ፣ ዘመድ አዝማሮችን በአመት አንድ የሚያሰባስብና የሚያገናኝ በጎ አጋጣሚ ተደርጎ ይወሰዳል። ምክንያቱም በዚህ ስነ ስርዓት ላይ ከመገኘት ወደኋላ የሚል ሰው የለም።

አልታዬ አምብርቆ ይባላል። አስቀላ አባጋሴ በጣም እኔ ከረጅም ዓመት በኋላ ነው ያየሁት። በስራ ምክንያት የአገር መከላከያ ሰራዊት ነበርኩ ጡረታ እስከምወጣ። ውጭ አገር ውስጥም አቢ ምናምን ነበር ድባቡ። የዘንድሮ በጣም ደስ በሚል ሁኔታ አግኝቼዋለሁ።

ፌቨን ይባላለሁ። የአርባ ምንጭ ልጅ ነኝ። ስሜ ሳምራዊ ታደለ ይባላል። የመጣሁት ከአርባ ምንጭ ነው። አሁን ያላችሁት እዚህ ዶርዘ መንደር ነው። ለምንድን መጣችሁት? በዓሉን ለማክበር። እንዴት ነው በዓሉ ሁለት ትመጣላችሁ? ምንድን ደስ የሚያሰኛችሁ? አዎ፣ እዚህ ያው በተለምዶ

በአሪፍ ሁኔታ ነው የሚከበረው። ካሉት ከተማዎች በተለይ መስቀል በማክበር በጣም ይታወቃል። እንትን ዶርዜ መንደር ማለት ነው እና ሁሌ እዚህ እየመጣን ነው የምናከብረው። እንደምታየው በጣም አስገራሚ በአስገራሚ ሁኔታ የሚከበረው። ምንድናቸው አስገራሚ ብለሽ ነገሮች ደስ የሚሉሽ? ባህሉ በጣም አስገራሚ ነው። ደስ ይላል። ሰው ተሰባስቦ በቃ እንዴት ነገር በጣም ነው ደስ የሚለው

ሰማዳ ይባላሉ። በጣም ደስ የሚል በዓል ነው። የዛሬ ለምን አንድ ውከት ሳይኖር ችግር ሳይኖር በሰላም ይሄ መከናወኑ በእግዚአብሔር ስም የሚያስመሰግን ስለሆነ በጣም ደስ ብሎኛል። ንን የበዓሉን አከባበር ለመጎብኘትና ለመታደም ራቅ ካሉ አካባቢዎች የሚመጡ እንግዶችም ጥቂቶች አይደሉም።

ብለ ዘውድ ይባላለሁ። የባህል አምባሳደር ነኝ። ከአማራ ክልል ከባህር ዳር ከተማ ነው የመጣው። ነጮችም አሉ አበሾችም አለን። በጣም እግዚአብሔር ይመስገን። በጣም ደስ የሚል የመስቀል አከባበር ነው እያከበር ነው ያለ ነው ዶርዜ በዚህ በዚህ አይታማም። ይኸው ወተት ይዣለሁ፣ ማድጋ ውስጥም ወተት አለ። ስጋ በቃ በሽ በሽ ነው ያለ። በጣም ብዙ ፍሬዳን የታረደው ከአራት ሺህ በላይ ባልሳሳት። ከዛ እስከዚህ ስትዞር ስጋ ብቻ ነው ያለው ለየት የሚያደርገው የዶርዜ መስቀል

እንደምታዩ ነው። በቃ በፍቅር ነው የሚያልቀው ባህሉ በቃ ከመጀመሪያ እስከ መጨረሻው። እናቶች፣ አባቶች፣ ወጣቶች፣ ህጻናቶች፣ አዛውንቶች ሁሉም በፍቅር ስጋው ይታረዳል፣ እዛው ያልቃል። ደግሞ ድጋሚ ላኛው ቦታ ይታረዳል። አሁንም ስጋ ተበላለ፣ ወተት ጠጣለ፣ ቦርድ አለ፣ አረቄ አለ፣ ጠጅ አለ፣ ጠላ አለ፣ የሌለ ነገር የለም። በቃ በጣም በሚያምር ባህላዊ ክንዋኔ፣ በሚያምር ጭፈራ፣ በሚያምር ኢትዮጵያዊ መንፈስ ሁሉንም ቤተሰብ የምታገኝበት ሁሉንም ኢትዮጵያዊ ነገር የምታገኝበት

ኖ ዶርዜና ለዛ ነው ሁሌም መቅረት ማልፈልገው። እኔ ለበዓሉ ዝግጅት የሚደረገውም መስከረም እንደባተ መሆኑን ነው። ለአመት አክሲዮን ይጣላል፣ ለተለያየ ከብት ግዢ፣ ለተለያየ ነገር የሚውል ምክንያቱም አክሲዮን ነው የሚባለው። ምክንያቱም የአመት አክሲዮን ይጣላል። ያቺ በየወሯን ትጣላለች በየሳምንቷ በሳምንት በሳምንት የምትጣል ነች። በአመት ያች ትወጣለች ለከብት ግዢና ለተለያየ ነገር ነው የሚውለው።

በዓሉ ከመበላት እና ከመጠጣት ባለፈ የተጠፋፉ ወዳጆች የልጅነት አብሮ አደጎች የሚጠያየቁበትም ጭምር ነው። ወይዘሮ አሰገደች መሰለህ የት ነው የሚኖሩት? ዶርዝላካ፣ ዶርዝላካ፣ ዶርዝላካ። አሁን ይሄ ቦታ ምን ይባላል?

የዮ ማስቀላ በዓል የተለያዩ ትርጉም ያላቸው ባህላዊ ሥነ ሥርዓቶች የሚፈጸምበት ጭምር መሆኑን የባህል ባለሙያዎች ይገልጻሉ። በተለይ ሴቶች በሰፊው የሚሳተፉበት እንደሆነ ይናገራሉ። ሴቶች ነፃነትና እኩል መብት የሚያገኙበት መሆኑንም ይጠቅሳሉ። በአመቱ ያገቡ ሴቶች በትዳር አጋሮቻቸው

የሚደረግላቸውን እንክብካቤ የሚያስመሰክሩበት ስነ ስርዓት የበዓሉ አንድ አካል መሆኑንም ባለሙያዎች አብራርቷል። የዞኑ ተወላጆች እንደምሉት ዕለቱ የቤት እንስሳትም ነፃነታቸው የምረጋገጥበት ነው። ካሎ ተብሎ ዓመቱን ሙሉ በተጠበቀ ግጦሽ ውስጥ ይሰማራሉ። የመስቀል በዓል ደምቆ ከሚከበርባቸው አካባቢዎች ውስጥ አንዱ በሆነው በጋሞ ዞን በዓሉ ሁለት መልክ አለው ሃይማኖታዊና

ባህላውን። መሰረት ሞላ እባላለሁ። አዎ፣ እኛ ጋር በጣም ደመቅ ይላል። ያው የጋሞ ዘመን መለወጫ በዓልም ስለሆነ አንድ ላይ ለዛ በጣም ደመቅ ይላል። በኋላም ማምሻውን የተደመረው ደምራ ይለኮሳል፣ ደስታቸውን ይገልጻሉ። ይኸው ማስቀላም ከዘመን መለወጫ በዓልም ያልፋል። በዓሉ ወንድማማችነት፣ አብሮነት፣ ይቅርታ፣ ፍቅርና ምስጋና የሚጎላበትም ነው። እስከ ያዝነው ወር መጨረሻ እየተከበረ የሚዘልቀው ይኸው በዓል

መጥፎ የተባሉ ነገሮችና አሮጌው ዓመት በሚሸኝበት ውርጨ በሚባል ባህላዊ ስርዓትም ይቋጫል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ፣ አርባ ምንጭ።

ወደ ተከታዩ ዘገባ ስናልፍ ከስደት አስቸጋሪ ኑሮ ወደ ሀገራቸው የተመለሱ ኢትዮጵያውያን መካከል የተወሰኑት ለከፍተኛ ችግር እየተዳረጉ መሆኑን ተናግረዋል። ለመስራት ፍላጎቱና ብቆቱ እያለን በመንግስትም ሆነ በማህበረሰቡ ዘንድ እምነት ሊጣልብን ባለመቻሉ ለሞራል ስብራትና ለኢኮኖሚ ችግር እንደተጋለጡም ይናገራሉ። ለዚህም ማሳያ አስቴር ምስጋናው በባህር ዳር ከተማ ኑሮ በሀገር የሚሰይ ማህበር አቋቁመው ውጣ ውረዶችን በጋራ ለመጋፈጥ እየሞከሩ ያሉ

ሁሉ ወጣቶች ጋር ቆይታ አድርጋለች ዘገባውን ሰምተን እንመለስ ወጣት ዝናሽ ብዙ እንዳለው ከአምስት አመታት በላይ በአረብ ሀገር በስደት ኑሮ ያለው ትላለች እዚህ ሀገር ቤት ውስጥ እያለችም ተምራ ተመርቃ በአንድ የግል ድርጅት ውስጥም ትሰራ እንደነበር ትናገራለች ኑሮ አልሞላ ሲል ስደት መምረጧንም ታዋሳለች አሰሬ ከልጇ ቤት ታሰራኛለች አሰሬ ከልጇ ልጅ ቤት ታሰራኛለች እያሳሳቀች እቺ እንደ ሰዓት ናት ዘይናር ነው የምትልን እኔ በሌለሁበት

ናርማል ተሳት ማለት ነው። ጎበዝ ናት ትላለች። እኔ ስመጣ ደግሞ አንቺ ሰነፍ ነሽ እንደከላይ አይደለሽም ትለኛለች፣ እያሳሳቀች እያታላለች። ከሷ ቤት አልፎ ከልጇ ቤት አሰርታኛለች። ከልጇ ቤት አልፎ ከልጅ ልጇ ቤት አሰርታኛለች። እኔ ግን ያሉት ነገር ተወጥቼ ነው የመጣሁት። እዚህ ስመጣ ደግሞ ተስፋ አልቆረጥኩም በእርግጥ ስራ የለኝም። ቤት ተከራይቼ ነው የምኖረው። ገንዘቤን እንጨርሻለው የጨረስኩትን ለቤተሰቦቼ ነው ብዙ ነገር ያደረኩት

ግን ደግሞ ነገ ከነገ ወዲያ የሆነ ነገር እንዲኖረኝ ይፈልጋሉ። ጉልበት አለኝ፣ ኢቨን ድግሪ አለኝ። ከተመለስኩ በኋላ ዲግሪን ተምሬያለሁ እና ግን የስራ ዕድል የለኝም። ዝናሽን የመሳሰሉ ከተለያዩ የአረብ ሀገራት የተመለሱ በባህር ዳርና በአካባቢዋ የሚኖሩ ከሰባ በላይ የሚሆኑ ሴቶች ኑሮ በሀገሬ የሚል ማህበር ከሰሞኑ መስርተዋል። የማህበሩ መስራቾች ወይዘሮ ፋሲካዋልና ዝናሽ ብዙ እንዳላመው ስለ ማህበሩ አላማ

እንዲህ ብለዋል። እውቅና ለማግኘት ከስምንት ዓመት በላይ ለፍተናል፣ አላገኘንም። ስንበታተንም ስንገናኝም ስንበታተንም ስንገናኝም ባለቀ ሰዓት አሁን እውቅና አግኝተናል። የማህበሩም አላማ እንግዲህ ብዙ ጊዜ በእኛ አካባቢ ስደት ይበዛል። አዎ ተሰደናል፣ እንሰራለን፣ እንለወጣለን ብለን ሄደናል። እንዳሰብነው አላገኘንም

ባላገኘንበት ሰዓት ደግሞ መንግስት ወደ አገራችሁ ግቡ ባለበት ሰዓት ተመልሰናል። ግን ከተመለስን በኋላ የተመቻቸ ህይወት አላገኘንም። ብዙ ጓደኞቻችን በየቦታው የተለያየ የተለያየ ቦታ ላይ የደረሱ ጓደኞቻችን አሉ፣ ቤት ዘግቶ የተቀመጡ አሉ። እነሱን በማሰብ ነው ይህን ማህበር መሰረት ነው እኛሁን ተሰባስበናል። ላልተሰባሰቡት ደግሞ ድምፅ ለመሆን ነው እኛሁን አላማችን የመጣ ነው ማለት ነው። ብዙ ያልተሰባሰቡ ሰዎች አሉ በየቤታቸው የስነ ልቦና የገንዘብ የምን ችግር ገጥሟቸው ስንት ነገር እንደማያውቀው ቤታቸው የተቀመጡ ብዙ ሰዎች አሉ

እና እነሱን እናግዛለን ብለን ነው እኛ አሁን እዚህ ቦታ ላይ የተሰባሰብ ነው። ከስደት ተመላሾቹ ስለ ማህበራቸውና በውስጣቸው ያለውን እምቅ አቅም ለመግለጽ ለጋዜጠኞች ባዘጋጁት መድረክ ላይ እንደገለጹት በማህበረሰቡም ሆነ በመንግስት በኩል ይሰራሉ ተብሎ እምነት እንዳልተጣለባቸው ይህም ፈተና እንደሆነባቸው ገልጸዋል። መራዊት ምስጋናውና

ሁሉ ሀገርሽ መውቀት ይህንን እንዲህ አብራርተውታል። መስራት እንችላለን። የመስራት አቅሙ መቶ ፐርሰንት አለን። ምክንያቱም ከሀገር ውጭ ስንወጣ ከ18 ሰዓትና እና ከዛ በላይ ሰርተን ነው የምንውለው የምናድረው ሰው ከሀገራችን ላይ ይህን 18 ሰዓት ብንጠቀምበት ብዙ ለውጥ ለቤተሰብ ብሎም ለሀገር እንጠቅማለን ብዬ አስባለሁ። ተደማጭነት የለንም። ተደማጭነት የሌለን ምክንያት ደግሞ አምሳ አምሳና የሚባሉ ንግግሮች አሉ። ይሄ ነገር መቅረፍ እንድንችል

ሚዲያዎችም እድልን ቢከፍቱልን ስደት ላይ ከአምስት ዓመት በላይ ሁላችንም ብንሰራ በአገራችን ብዙ ችግር አለብን። ብዙ ስሞች ይሰጡናል። ከስሞችም አልፎ እኛ ሙሉ ሰው እንደሆን የማያምን ሰው አለ። ሴትነታችንም በውስጣቸው የማያምኑ አለ። ግን እኛ ሙሉ ሰው ነን። እዚህ ጋር ብዙ ፈተና አይተን ብዙ መስዋዕት ከፍለን በሰው ሀገር ስደት የቆየን ሰው ነን። በሀገራችን ደግሞ ብዙ ተስፋ አለን።

ያው ይሄን ማህበር አሁን አቋቁመናል፣ እህቶቻችን ድምፃቸውን ለማሰማት ከዚህ በኋላ ደግሞ ያው ቤት ውስጥ ያሉ እንደኛ እንዲህ እናንተን አግኝተው ማውራት ያልቻሉ መስራት የማይችሉ አይናቸው ሁሉ የተሳወረ አለ። ገበያ ላይ ብትገቡ ብቅልና ጥንጁት ሽጠው ነው የሚያድሩት። ግን በስደት ቆይተው ምንም ነገር የሌላቸው ብራቸው በአጋጣሚ በቤተሰብ የተበላለ በፍቅረኛም ሆነ በእህት ወንድም የተበላለ ምንም ነገር የሌላቸው ማለት ነው

ይሄን ማህበሩን የመሰረት ነው እነሱን ታሳቢ አድርገን የእህቶቻችን ድምፅ ለማሰማት የህብረተሰቡን ግንዛቤ ለመፍጠር ወደ ባህር ዳር ከተማ አስተዳደር ስራና ስልጠና መምሪያ የስምሬት ማስፋፊያ መምሪያ ኃላፊ ወደ ሆኑት ወደ አቶ ዘውዱ ደሳለኝ ከስደት ተመላሾቹ ያነሱትን ጥያቄ ይዘን ወደ ቢሮቸው ሄደን ነበር። እርሳቸው እንደሚሉት በመንግስት በኩል አስፈላጊው ድጋፍ እየተሰጠ ነው፣ ደግሞ መሰጠቱ ይቀጥላል ብለዋል።

እንደ ባህረ ከተማ አስተዳደር በርካታ ተመላሾች እኛ ጋር ይመዘገባሉ። ከተመዘገቡ በኋላ ወደ ክፍለ ከተማ እንልካቸዋለን። ክፍለ ከተማ ደግሞ የመስሪያ ቦታ እና ስልጠና እንዲያገኙ ልክ እንደ አካል ጉዳተኞች፣ እንደ አረጋውያን የተለየ ኮታ በመስጠት ተጠቃሚ እንዲያደርጉ እየሰራ ነው። ባለፈው ዓመት ብቻ ከሁለት መቶ ያላነሱ ተመላሾችን የተለያዩ ስልጠናዎችና

መነሻ ካፒታል እንዲያገኙ የማድረግ ስራ ሲሰራ ቆይቷል። አሁንም በዚህ በጀት ዓመትም በተለይ ከአጋር ጋር በመሆን አሁንም ወደ 73 ልጆች የሙያ ስልጠና ላይ ይገኛሉ። እነኙ ተመላሾች ማለት ነው። አሁን ደግሞ ከእስር ቤት እየተመለሱ ያሉትን አስቸኳይ ድጋፍ የሚያስፈልጋቸውን የመለየት ስራ እየተሰራ የስልጠናና የመነሻ ካፒታል እንዲያገኙ ጎን ለጎን እየተሰራ የሚገኝበት ሁኔታ አለ።

ድጋፍ ካገኙት ከስደት ተመላሽ ዜጎች መካከል የተሰጡት የመስሪያ ቦታ ምቹ እንዳልሆነ ይናገራሉ። ተብሎ የሚሰጣቸው አሉ። የስደት ተመላሽ ተብሎ የተሰጣቸውም ይኖራሉ። ጣቸውም ውጭ ነው። መሰረተ ልማት በጭራሽ ያልተሟላበትና ስማቸው ብቻ ፋይል ላይ ያለ ይህን ነገር ብስተካከልልን። ለዚህ ቅሬታ አቶ ዘውዱ ደሳለኝ ምላሽ አላቸው እ ያነሳሻቸው ማህበር መሰረቱ

መስረታው እየተንቀሳቀሱ ያሉት ከነሱ ውስጥም ከዚህ በፊት ድጋፍ ያገኘዋሉ ድጋፍ ያገኘዋሉ፣ ስልጠና ያገኘዋሉ፣ የስራ ቦታ ያገኘዋሉ። ግን ያው በተደጋጋሚ የመጠየቅ ሁኔታዎች ይታያሉ። አንዳንዴ እኛ አገር ላይ የሪሶርስ ችግርም አለ እና ያለችውን አጋጣሚ ተጠቅሞ ደግሞ የሚመጣም ተመላሽ አለ። በርካታ ስደት ተመላሾች በህገወጥ መንገድ በሰው ሀገር ላይ የሚኖሩ እስካሉ ድረስ መንግስትም እነሱን የመመለሱን ስራ እየሰራ

እስካለ ድረስ እነኛም እህቶቻቸው ደግሞ ድጋፍ ያስፈልጋቸዋል ና የሚያገኟትን ትንሽ አጋጣሚ ተጠቅመው መለወጥ ካልቻሉ፣ ሁል ጊዜ መደገፍም ያው አስቸጋሪ ነው የሚሆነው ለመንግስት። የውጭ ጉዳይ ሚኒስቴር በቅርቡ በወጣው መረጃ እስካሁን በተለያዩ ችግሮች ውስጥ የሚገኙ 71 ሺህ የሚሆኑ ዜጎች ከሳውዲ አረቢያ ና ከሌሎች ሀገሮች መመለሳቸውን ና ከእነዚህ ውስጥ አብዛኛዎቹ ሴቶችና ህጻናት መሆናቸውን አሳውቀዋል። ለአሜሪካ ድምፅ አስቴር ምስጋናው።

የአሜሪካ ድምፅ የአማርኛው አገልግሎት ዘወትር በየዕለቱ ከሰኞ እስከ እሁድ ከምሽቱ ሶስት ሰዓት ላይ በ19፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 በየዕለቱ ከአሜሪካ ድምፅ ይደመጣል። ዝግጅቶቻችንን ከመደበኛው የሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም

በፌስቡክ አት ቪኦኤ አምሃሪክ እንዲሁም በትዊተር ሃሽታግ ቪኦኤ አምሃሪክ ላይ ይገኛል። አስተያየቶቻችሁን በእነዚህ ማቅረብ ትችላላችሁ። ለምሽቱ የያዝነውን ዝግጅት በዚሁ አጠናቀናል። ከአቀናባሪ ኤልያስ አስማረ ዋና አዘጋጅ አሉላ ከበደ ጋር ሳስተናግዳችሁ ያምሾት ስመኝሽ የቆየ ነበርኩኝ። አብራችሁን ስለቆያችሁ እናመሰግናለን። ደናደሩ